በእጩ ፕሬዝደንት ከማላ ሃሪስ ላይ የተነጣጠሩ የጾታና ዘር ዘር ተኮር ትችቶችን ይመለከታል። በዩናይትድ ስቴትስ ምክትል ፕሬዚደንት ካማል ሀሪስ ላይ ጾታቸውንና የዘር ግንዳቸውን መሰረት ያደረጉ ትችቶች ሲሰነዘሩባቸው ይሰማሉ። ተቺዎቹ በነጻው ዓለም በግልጽም ሆነ በተዘዋዋሪ ከሁሉም ከፍተኛ የሆነውን የስልጣን ቦታ ሴት ልትይዘው አትችልም ሲሉ ሀሪስ ለፕሬዚደንታዊ ምርጫ የሚያደርጉትን ፉክክር ይኮንናሉ። የጾታዎች ጉዳይ ምሁራን ደግሞ እነዚሁ የካማል ሀሪስ ነቃፊዎች ከሴትነታቸው በተጨማሪ በዘር መሰረታቸውን ላይ ያነጣጠረ ጥቃት እየሰነዘሩባቸው መሆኑን ይናገራሉ። የአኒታ ፓውልን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። ለከፍተኛው የሀገሪቱ የስልጣን መንበር እየተወዳደሩ ያሉት ምክትል ፕሬዚደንት ካምላ ሀሪስ በፍቅር ታሪካቸው፣ ባለባበሳቸው፣ ለየት ባለው አሳሳቃቸው ጭምር ሳይቀር ጾታዊ የሆኑ የቃላት ጥቃቶች ሲወርዱባቸው ይሰማል። በጉዳዩ ላይ አስተያየታቸውን የሰጡ አዋቂዎችም እነዚህ በእሳቸው ላይ የሚሰነዘሩት ጥቃቶች ሴቶችን ከወንዶች አሳንሶ የማየት አይነተኛና የኖሩ መገለጫዎች እንደሆኑ ይናገራሉ። ሀሪስም ቢሆኑ ለእነዚህ በአሜሪካ ሴት ለመጀመሪያ ጊዜ ለፕሬዝደንትነት ከተወዳደረችበት ከአንድ ምዕተ ዓመት በላይ በፊት ጀምሮ ሲሰነዘሩ ለኖሩ ጥቃቶች ፈጥነው አጸፋ ከመመለስ ወደኋላ አላሉም። ምሁራኑ ግን ለካመላ ሀሪስ ሌላ የማይቀር ፈታኝ ጉዳይ እንዳለ ይናገራሉ። እሱም ከተለያዩ የዘር መሰረቶች የመጡ መሆናቸው ነው። የሪፐብሊካን ፓርቲ ውጪው ፕሬዝደንታዊ ተፎካካሪ ዶናልድ ትራምፕ በፊት እንግዲህ የዘር መሰረታቸው ህንዳዊ ነበር። እሳቸውም በዘር ህንዳዊ እንደሆኑ ብቻ ነበር የሚናገሩት እስከ ተወሰኑ ዓመታት ድረስ ማለትም ወደ ጥቁርነት ከመቀየራቸው በፊት። እኔ ጥቁር መሆናቸውን አላውቅም ነበር። አሁንም በጥቁርነት ለመታወቅ ይፈልጋሉ። ስለዚህ እኔ አላውቅም፣ ህንዳዊ ናቸው ወይስ ጥቁር ናቸው? በጆርጅታውን ዩኒቨርሲቲ የመንግስት አስተዳደር ፕሮፌሰር እና የሴቶችና የጾታዎች ጉዳይ ክፍለ ዳይሬክተር የሆኑት ናዲያ ብራውን የሚከተለውን አስተያየት ሰጥተዋል። ሚሶጂኖር ኢዝ ዘ ሆራብል ሃይብሪድ ቢትዊን ሴክሲዝም ኤንድ ሬሲዝም ዳት ኢዝ ሚሶጂኑዋር የሚባለው በጥቁር ሴቶች ላይ በጾታቸውም በዘራቸውም የሚሰነዘር አስቀያሚ ጥቃት ሲሆን መሰረቱ ደግሞ ስለ ጥቁር ሴቶች ያለው አሉታዊ አመለካከት ነው። የነጭ ወንዶች የበላይነት የሚያቀነቅኑ ወግና ስርዓቶችን አያከብሩም ከሚለው አስተያየት ጋርም የተያያዘ ነው። ስለነዚህ በካመላ ሃሪስ ላይ ክንዋኔያቸውን ሳይሆን በግል ማንነታቸው ላይ ስለሚያነጣጥሩ ጥቃቶች ታዲያ አጥብቀው የሚቃወሟቸው ሪፐብሊካኖች ሳይቀሩ ለማስረዳት ሲሞክሩ ተስተውለዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤው ማይክ ጆንሰን ይሄ የካማላ ሃሪስም በግል ዘራቸውንም ሆነ ጾታቸውን የሚመለከት ጉዳይ አይደለም። በምንም አይነት ከዚያ ጋር ምንም ግንኙነት የለውም። ምሁራኑም ሴቶች በህብረተሰብ ውስጥ ያላቸውን የኖረውን ሚና ይዘው መቆየት አለባቸው የሚለው አስተሳሰብ ብዙ ደጋፊ እንዳለው ነው የሚናገሩት የሴቶች ሚና መሆን ያለበት የቤት አስተዳዳሪነት እናትነት እና አጋዥነት ነው የሚል ንቅናቄ በኢንስታግራም እየተዘዋወረ መሆኑንም ላብነት ይጠቅሳሉ በአንዳንድ መራጭ ሴቶች አመለካከት ግን ጾታን መሰረት አድርገው የሚሰነዘሩ ጥቃቶች አስቂኝ የአላዋቂ አስተሳሰቦች ናቸው። የካሊፎርኒያ ነዋሪዋ አመራጭ ሳሊና ስናሽ የሚከተለውን አስተያየት ሰጥተዋል። ይሄ ሰዎች በጾታቸው የማበላለጥ ጉዳይ ነው። ወንዶች ብቻ ካልሆኑ የሚሉ ሰዎች የሚያደርጉት ነገር ነው። ሚስ ክሊንተን በተወዳደሩ ጊዜ ይህን ሲሉ ነበር። የማይሆን ነገር ነው። ሴት ነች እኮ የወር አበባዋ ሲመጣ ጦርነት ብትከፍትስ ሲሉ ነበር። የጆርጅታውን ዩኒቨርሲቲዋ ፕሮፌሰር ናርዲያ ብራውን በበኩላቸው ትራምፕ በካመላ ሃሪስ ላይ የግል ማንነታቸውን በሚመለከት ነቀፌታ የሚያወርዱባቸው በክርክር መድረክ ላይ ሊጋጥሟቸው ስለሚፈሩ ነው ይላሉ። ባለፉት ቀናት ዶናልድ ትራምፕ እና ካመላ ሃሪስ እንደ አውሮፓውያን የዘመን አቆጣጠር በመጪው መስከረም አስር ቀን ሊካሄድ ከታቀደው ክርክር ሊወጡ እየሞከሩ ነው በሚል ሲወነጃጀሉ ተሰምተዋል። ትራምፕ ቀድመው ከዚያ ይልቅ እሳቸው በሚወዱት የዜና አውታር ላይ መስከረም አራት ቀን እንከራከር የሚል ሀሳብ አቅርበዋል። ፕሮፌሰር ናዲያ ብራውን እንዲህ ይላሉ። ምናልባት ትራምፕ ይህን ማድረጋቸው ብልጥ የሆኑ ይመስለኛል። ምክንያቱም ካማላ ሃሪስ አቃቤ ሕግ የነበሩ ሰው ናቸው ምን አይነት ሰው እንደሆኑ ክርክር ላይም ክንዋኔያቸውን አይተናል። ስለዚህ በብዙ ሰዎች እምነት ዶናልድ ትራምፕን በክርክር ድራሻቸውን ነው የሚያጠፉት። የአሜሪካ ሴቶች የመምረጥ መብታቸውን ከተቀዳጁበት እንደ አውሮፓውያን አቆጣጠር ከ1920 ጀምረው በሀገራቸው ፕሬዝደንታዊ ምርጫዎች ያላቸው ሚና ከፍ እያለ ሄደዋል።